ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በየቀኑ ከምሽት 3 እስከ 4 ሰዓት በ19 በ22 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት በአማርኛ የሚሰማው ፕሮግራም አሁን ጀመረ። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት አመታዊ የዓለም የሰብአዊ መብቶች አያያዝ ዘገባ አቀረበ። ሕዝብ በመንግሥት ላይ እምነት ሲያጣ ሁልጊዜም ሌሎች ጎጂ የሆኑ ኃይሎች ያን ክፍተት ለመሙላት ይሞክራሉ። የውጭ ጉዳይ ሚኒስትር ጆን ኬሪ ናቸው የሰማችኋቸው። በአብይ ርዕስ ይቀርባል። ዛሬ በሁለተኛው አጋማሽ በኢትዮጵያ የግንቦት 16 ምርጫ ያተኮር አንድ ዘገባ እናቀርብና መደበኛዎቹ አፍሪካ በጋዜጦች እንዲሁም እሰጥ አገባ ይቀርባሉ። ከምሽቱ ዜናዎቻችን መካከል ዋና ዋናዎቹ አልሻባብ ሶማሊያ ውስጥ ጥቃት አደረሰ፣ የእንግሊዝ መንግስት ከኢትዮጵያ ጋር ያለው ግንኙነት አሳሳቢ ሁኔታ ላይ እንደሚገኝ አስታወቀ። ቱኒዚያ ውስጥ ሽብር ፈጣሪዎች ጥቃት አደረሱ የሚሉ ይገኙበታል። ጤና ስጥና አድማጮች እንደምን ናቸው አምሽታችኋል። ዛሬ አርብ ሰኔ 19 2007 ዓ ም ነው። አስተናጋጆቻችሁ አዲሱ አበበና እኔም ሰሎሞን አባተነን። አሁን የምሽቱ ዜና ይቀርባል። የሶማሊያው የሽብር ቡድን አልሻባብ ተዋጊዎች በደቡባዊ ሶማሊያ የሚገኘውን የአፍሪቃ ህብረት የሰላም አስከባሪ ኃይል መደብ አጥቅተው በቁጥጥር ስር አውለዋል። የሶማሊያ የአፍሪቃ ህብረት አቃቤ ሰላም ኃይል የአልሻባብ ተዋጊዎች ከሞቃዲሾ 130 ኪሎ ሜትሮች በስተደቡብ በምትገኘው ሌጎ ከተማ ያለውን የጦር ሰፈር ሰብረው እንደገቡ እማኞች ተናግረዋል። ለብዙ ሰዓታት ውጊያ መካሄዱንና ብዙም ሰው ሳይሞትና ሳይቆስል እንዳልቀረ የአካባቢው የምክር ቤት ተወካይ መሐመድ ኦማር ዳልሃለ ቪኦኤ ገልጸዋል። የአልሻባብ ተዋጊዎች መጀመሪያ የጦር ሰፈሩን በፈንጂ በታጨቀች ተሽከርካሪ ሰብረው ገቡ። ከዚያም ተኩስ ከፈቱ። ውጊያው ለአራት ሰዓታት ተካሄደ ነው የሚሉት ዳልሃ። የአልሻባብ ቃል አቀባይ በጥቃቱ ሀምሳ ወታደሮች ተገድለዋል ብሏል። ሆኖም የዓይን እማኞችና ባለስልጣናቱ በጥቃቱ ከተገደሉት ከሰባ በላይ የተገደሉት ከሰባ በላይ እንደሚሆኑ ለአሜሪካ ድምፅ ገልጸዋል። በጦር ሰፈር ውስጥ የሚገኙት የአሚሶም ወታደሮች ብሩንዲያውያን ናቸው። በአሁኑ ሰዓት የጦር ሰፈሩም ሆነ ሌጎ ከተማ በአልሻባብ ቁጥጥር ስር መውደቃቸው ተነግሯል። ጥቃቱ የተካሄደበት የታችኛው ሸበሌ አካባቢ አስተዳዳሪ አጥፍቶ ጠፊውን አሽከርካሪ ጨምሮ የአልሻባብ ተዋጊዎችም ተገድለዋል ብለዋል። የሶማሊያ መንግስትና ህዝብ ይህን ጥቃቱን ይህንን ጥቃት አረመኔያዊና ይቅር የማይባል ሲል መንግስቱ ውግዘቱን አሰምቷል። በሌላ በኩል ደግሞ የተባበሩት መንግስታት ድርጅት ዋና ጸሐፊ የሶማሊያ ጉዳዮች ልዩ ተጠሪ ኒኮላስ ኬይ ይህንን የዛሬ ማለዳውን ጥቃት በብርቱ አውግዘው ለተገደሉት ወታደሮች ቤተሰቦችና ለቡሩንዲ መንግስት በጥልቅ ማዘናቸውን ገልጸዋል። የተቃውሞ መሪውና ዜጋውም የሆኑት አቶ አንዳርጋቸው ጽጌን የኢትዮጵያ መንግስት የያዘበት ሁኔታ ጨርሶ ተቀባይነት የሌለውና በሁለቱ ሀገሮች መካከል ያለውን ግንኙነትም የሚጎዳና አደጋ ላይ የሚጥል ነው ሲል የእንግሊዝ መንግስት ኢትዮጵያን ትናንት አሳስቧል። የኢትዮጵያ መንግስት የእንግሊዝን መንግስት ስሞታ ያስተባበላል። ዝርዝራለን ትዝታ በላቸው የእንግሊዝ ውጭ ጉዳይ ሚኒስትር ፊሊፕ ሃሞንድ ትላንት በሰጡት መግለጫ በጉዳዩ ላይ ከኢትዮጵያቻቸው ዶክተር ቴዎድሮስ አድሃኖም ጋር መወያየታቸውን ብርቱ ያሉትን መልእክት ያስተላለፉባቸው መሆኑን ተናግረዋል። የእንግሊዙ የዜና አውታር ሮይተርስ እንደዘገበው ሚስተር ሃሞንድ ከዶክተር ቴዎድሮስ አድሃኖም ጋር ከተነጋገሩ በኋላ በሰጡት መግለጫ የእንግሊዝ ዜጋ አንዳርጋቸው ጽጌ ከታሰሩ አንድ ዓመት ቢያልፍም የመታሰራቸውን ጉዳይ በሕግ ለመሟገት እንኳ ሳይቻል ብቻቸውን ተነጥሎ እንዲቆዩ ተደርጓል ብለዋል። የእንግሊዙ ውጭ ጉዳይ ሚኒስትር አክለውም የአቶ አንዳርጋቸው ደህንነት በእጅጉ እያሳሰባቸው መሆኑንና የእንግሊዝ ቆንስላ አቶ አንዳርጋቸውን በየወቅቱ ማግኘት እንዲችል ለማድረግ ከኢትዮጵያ ባለስልጣናት ጋር ቃል ቢገባም በተደጋጋሚ የቀረቡት ጥያቄዎች ግን ያለመልስ መምከናቸው ያሳዘናቸው መሆኑን አመልክተዋል። የእንግሊዝ መንግስት ባለፈው ነሐሴ ሎንዶን የሚገኙትን የኢትዮጵያ ጉዳይ ፈጻሚ መልእክተኛ ጠርቶ አቶ አንዳርጋቸው ላይ ቀደም ሲል ተላልፎ የነበረው የሞት ፍርድ ተፈጻሚ እንደማይደረግ ማረጋገጫ እንዲሰጠው ጠይቆ ነበር። ጉዳዩ በኢትዮጵያና በእንግሊዝ መካከል ያለውን ግንኙነት ወደ አደጋ እየወሰደው እንደሆነ ማስጠንቀቃቸውን ሮይተርስ አክሎ ዘግቧል። ኢትዮጵያ በተደጋጋሚ ያቀረብንላትን ጥያቄ ሳትቀበል መቅረቷ ተቀባይነት የለውም። የጉዳዩ አለመንቀሳቀስ እንግሊዝ በብዙ የምታከብረውን ከኢትዮጵያ ጋር ያላትን ግንኙነት ይጎዳዋል ብለዋል ፊሊፕ ሃሞንድ። በሌላ በኩል ደግሞ አቶ አንዳርጋቸው የተያዙት በጥሩ ሁኔታ ነው ስትል ኢትዮጵያ የለንደንን ስሞታ ዛሬ አስተባብላለች። የኢትዮጵያ ጠቅላይ ሚኒስትር አማካሪ አቶ ጌታቸው ረዳ ዛሬ ለሮይተርስ ሲናገሩ፣ ባለስልጣኖቻቸው ከእንግሊዝ ጋር ሲተባበሩ መቆየታቸውንና አቶ አንዳርጋቸው የሚገኙበትም ሁኔታ እንደሚያውቁ ገልጸዋል። አንዳንዶች ሊስሉ የሚሞክሯቸው አሳዛኝ ታሪኮች መሰረተ ቢስ ናቸው ብለዋል አቶ ጌታቸው። አክለውም ይህ ሁኔታ በግንኙነታችን መንገድ ላይ እንዲቆም ጨርሶ አንፈቅድም ብለዋል። ይሁን እንጂ አሉ አቶ ጌታቸው እንግሊዛውያኑ ወዳጆቻችን የሚጠይቁን አንድን የተፈረደበት ሽብርተኛ ያለ ቅድመ ሁኔታ እንድንለቅ ከሆነ ይህ የማይሆን ነገር ነው። ይህንን ይረዳሉ ብለን እናምናለን። የሰብአዊ መብት ተሟጋች ቡድኖች የኢትዮጵያ መንግስት ተቃውሞን ለማፈን ጋዜጠኞችን፣ የመብቶች ተሟጋቾችንና ብሎገሮችን እንደሚያስር በየወቅቱ ይከሳሉ። መንግስቱ ግን ሲያስተባብል ይሰማል። ቱኒዚያ ውስጥ በሜዲቴራንያን ባህር ዳርቻ ላይ በሚገኝ አንድ ሆቴል ላይ ዛሬ በተከፈተ ጥቃት 27 ሰዎች መገደላቸውን የሀገሪቱ ባለሥልጣናት አስታወቁ። ከተገደሉት መካከል የውጭ ዜጎችም እንደሚገኙ ተገልጿል። አደጋ ጣዮቹ ብዙ አውሮፓውያንና የሰሜን አሜሪካ የሰሜን አፍሪካ ጎብኚዎች በሚወዱት በዚህ የባህር ዳርቻ መዝናኛ ላይ በነበሩ ሰዎች ላይ ድንገተኛ ተኩስ መክፈታቸውን ባለሥልጣናቱ አመልክተዋል። የጸጥታ ኃይሎች በሰጡት አጸፋ ከአደጋ ጣዮቹ ታጣቂዎች ቢያንስ አንዱ መገደሉንም አክለው ጠቁመዋል። በኩዌት ዋና ከተማ በሚገኝ የሻያት እስልምና መስጅድ ላይ ራሱን የእስላማዊ መንግስት ብሎ የሚጠራው ቡድን ባደረሰው ጥቃት አስር ሰዎች መገደላቸው ተገለጠ። ከአይኤስ ጋር ግንኙነት ያለው በናጂድ ክፍለ ሀገር የሚገኘው ይማም ሳዲቅ መስጊድ ላይ የደረሰው ጥቃት ኃላፊነት ወስዷል። ጥቃቱ የደረሰው ምዕመናን በአርብ ጸሎት ላይ ሳሉ እንደሆነም ታውቋል። የናጂድ ግዛቱ አሸባሪ ቡድን በሳዑዲ አረቢያ በሁለት የሻያት መስጊዶች ለደረሱ ጥቃቶች ኃላፊነቱን ጨምሮ ወስዷል። ራሱን የእስልምና መንግስት ብሎ የሚጠራ ቡድን የሻያት እስልምና ተከታዮችን መናፍቃን በማለት ጥቃት ያደርስባቸዋል። በተያያዘ ዜና እስላማዊ መንግስት ነኝ የሚለው ይህ ቡድን ሶሪያ ውስጥ በኩርዶች ይዞታ ስር በሚገኘው በምትገኘው ኮባኔ ከተማ ውስጥ 146 ሰዎችን መግደሉ ተሰማ። ትናንት ማለዳ የአይሲል ተዋጊዎች የኩርድ ወታደሮችን በመምሰል ፈንጂ የጫነ መኪና ወደ ቱርክ ድንበር በማስጠጋት አፈንድተዋል። የሶሪያ የሰብአዊ መብቶች ይዞታን የሚዘግበው የሰብአዊ መብቶች ቃፊር ቡድን በብሪታንያ የሚገኘው ቡድን አይሲስ በ በአይሲስ በኮባኒና አካባቢዋ የተገደሉት ሰዎች ቁጥር 146 መሆናቸውን ዛሬ አስታውቀዋል። የአውሮፓ ህብረት መሪዎች ዛሬ ብራስልስ ውስጥ በጠሩት ጉባኤ የገጠማቸውን የህገ ወጥ ድንበር ተሻጋሪዎች ቀውስ እንደምን በጋራ መፍታት እንደሚችሉ ሌሊቱን ተከራክረዋል። በብዙ ሺዎች የሚቆጠሩ ህገ ወጥ ድንበር ተሻጋሪዎች ጦርነትና ስርአጥነትን ሽሽት ከሰሜን አፍሪቃና መካከለኛው ምስራቅ የሚጎርፉባቸው ኢጣሊያና ግሪክ በአሁኑ ሰዓት ዋናዎቹ የችግሩ ሰለባ ናቸው። በየሳምንቱ በቋፍ ያሉና ስደተኞቹን ሊያሰምጡ የሚችሉ ጀልባዎቹ በሁለት አገሮች ድንበሮች ላይ ይያዛሉ። የጣሊያና የግሪክ መንግስታት ታዲያ ለእርዳታ ሲማጠኑ ቆይተዋል። የአውሮፓ ህብረት አባል አገሮች ወደ ጣሊያና ግሪክ የገቡ አርባ ሺህ ሕገ ወጥ ተሻጋሪዎችን በሚቀጥሉት ሁለት ዓመታት ወስዶ ለማስፈር ተስማምተዋል። ባለሥልጣናት ሌሎች ሃያ ሺህ የሚሆኑ ተጨማሪዎች ለማስፈርም ቃል ገብተዋል። የአውሮፓ የአገር አስተዳደር ሚኒስትሮች ስምምነቱን እስከ ያዝኑ ሐምሌ ወር ፍጻሜ ለማጠናቀቅ እቅድ ይዘዋል። ቻይና መጠነ ሰፊ የሰብአዊ መብቶች ረገጣ ታካሂዳለች ሲል የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ትናንት ያወጣው የ2014 ዓ ም የዓለም ዙሪያ የሰብአዊ መብቶች አያያዝ ሪፖርት ከሷል። ቤጂንግ በበኩሏ ደግሞ ባወጣችው ተመሳሳይ ሪፖርት ዩናይትድ ስቴትስ በየወቅቱ እጅግ አሳሳቢ የሆነ በመጣ ሁኔታ ሰብአዊ መብቶች የሚረገጡባት ሀገር ናት ስትል የራሷን ሪፖርት አውጥታለች። የአሜሪካው የውጭ ጉዳይ መስሪያ ቤት ካወጣው ሪፖርት 148 ገጽ የቻይናን የሰብአዊ መብቶች አያያዝ ጉዳይ የሚዘረዝር ነው። ዜናው አበቃ። ይህ ከዋሽንግተን ዲሲ የሚተላለፈው የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ነው። በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም ናይል ሳት ላይ እንገኛለን። የምናስተናግዳችሁ አዲሱ አበበና እኔም ሶሎሞን አባተ ነን። በእውነቱ የዚህ የምርጫ ውጤት የሚጠቁመው ነገር ምንድን ነው? ህብረተሰቡ ዛሬ ያለውን ሰላም፣ ያለው የልማት እንቅስቃሴ በዚህ መልኩ እንዲቀጥል የሰጠው ማንዴት ነው ብዬ ነው የማየው። እኔ አስቀድሞ እንደተተነበየው ና እንደታወቀው የሀገሪቱን መንግስት የሚቆጣጠረው ኃይል ሙሉ በሙሉ ተቀናቃኝ እንዳይኖር የውድድር መንፈስ ማድራሽኑ እንዳይኖር እስከዛሬ እየገፋበት ያለው የአጠቃላይ ቁጥጥር ፖለቲካ ለማስፈን ያደረገው ጥረት ውጤት ይመስለኛል። መጀመሪያ የተሰሙት አቶ ንጉሴ ቢራቱ የተከተሉት ደግሞ አቶ ፈቃደ ሸዋቀና ናቸው። በኢትዮጵያው ምርጫ ላይ ነው እየተከራከሩ ያሉት። ክርክሩ በሁለተኛው አጋማሽ እሰጥ አገባ ፕሮግራም ላይ ይቀጥላል። ተከታተሉ። አሁን የዕለቱ አብይ ርዕስ በአውሮፓ የዘመን አቆጣጠር የ2014 ዓመተ ምሕረቱ ያለፈው ዓመት ማለት ነው። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የዓለም የሰብአዊ መብቶች አያያዝ ግምገማ ሪፖርት በዓለም ላይ የአሸባሪ ቡድኖችን መነሳት፣ የግጭቶችን መጨመር፣ ሙስናና የመጥፎ አስተዳደር መንሰራፋት የደቀናቸው ችግሮች ላይ ያተኩራል። የአሜሪካ ድምፅ ራዲዮ ዘጋቢ ሜሪ አሊስ ሳሊናስ በየዓመቱ በአሜሪካ ውጭ ጉዳይ መስሪያ ቤት ተጠናቅሮ ስለሚወጣው የሰብአዊ መብቶች ሪፖርት ዘገባ አድርሳናለች። ትዝታ በላቸው ታቀርበዋለች። ራሱን እስላማዊ መንግስት ብሎ የሚጠራው አይነት ነውጠኛ ቡድን መነሳሳት፣ እንደ ግብጽ ያሉ መንግስታት ተቃዋሚዎቻቸው ላይ ጥብቅ የቁጥጥር እርምጃ መውሰድ እናም በምስራቃዊ ዩክሬን የሚካሄደው አይነት የእርስ በርስ ግጭት መጨመር 2014ን የሰብዓዊ መብት አያያዝ ያዘቀጠበት ዓመት አድርጎታል ብለዋል ዘገባውን ይፋ ያደረጉት የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ። ይህ ሪፖርት የሚያስተላልፈው ዋናው መልእክት ዜጎች የሚገባቸውን መብቶቻቸውንና ነጻነታቸውን ሙሉ በሙሉ ሲጎናጸፉ ለሀገሮች እጅጉን እንደሚበጃቸው ነው። በመካከለኛው ምስራቅ ሪፖርቱ አሰቃቂ ወንጀሎችን በመፈጸም እስላማዊ መንግስትና ሌሎች አክራሪ ቡድኖችን ይከሳል። በኢራቅ እና በሶሪያ በሚሊዮኖች የሚቆጠሩ ዜጎችን በማፈናቀልና ሰብአዊ ቀውስ በመፍጠር ይኮንናቸዋል። በአፍሪካ እንደ አልሸባብና ቦኮ ሀራም ያሉ ቡድኖች መፈጠር ምክንያቱ የባለስልጣናት በስልጣን መባለግና መጥፎ አስተዳደር መሆኑን እንደ ምክንያት ጠቅሰዋል። ኬሪ ስ ስ ህዝብ በመንግስት ላይ እምነት ሲያጣ ሁልጊዜም ሌሎች ጎጂ የሆኑ ኃይሎች ያን ክፍተት ለመሙላት ይሞክራሉ። በአውሮፓ ሩሲያ በመገናኛ ብዙሃን፣ በሲቪል ማህበረሰቡና በሚቃወሟት ዜጎች ላይ ቁጥጥሯን እንዳጠበቀች፣ በኤሲያ ቻይናና ታይላንድ የሲቪል መብትን እንደሚረግጡ በላቲን አሜሪካ ቬኔዙዌላ መንግስትን የሚተቹትን በማሰር በማሰርና በማዋከብ በሪፖርቱ ተጠቅሰዋል። ሌሎች እንደ ኢትዮጵያ፣ ኤርትራ፣ ኢራን እና ሳዑዲ አረቢያ ያሉ መንግስታት ጋዜጠኞችን ጦማሪያንና በሰላማዊ መንገድ ሂስ የሚሰነዝሩባቸው ዜጎችን ያሳድዳሉ ብለዋል። ዓመታዊው የአሜሪካ ሰብዓዊ መብት ሪፖርት ለፖለቲካ ለውጥ የሚታገሉ የሲቪል ማህበረሰብ ላይ የሚደርሰው ጥቃት አሳሳቢ ሲሆን፣ በሌላ በኩል ደግሞ ክስተቱ እድገትን ያሳያል ይላሉ የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ረዳት ሚኒስትር ቶም ማልዌንስኪ ብዙ አምባገነን መንግስታትን ሊያሰጋና እንቅልፍም በእጅጉ ሊነሳ ይችላል። እንደ ሩሲያ፣ ቻይና፣ አዘርባይጃን ኢትዮጵያና የመሳሰሉት መንግሥታት ሲቪል ማኅበረሰቦችን የሚጫኑበት አንዱ ምክንያት እነሱ የሚያካሂዷቸው እንቅስቃሴዎች በዓለም ዙሪያ ለዲሞክራሲያዊ መብቶች መከበር እጅግ በጣም ውጤታማ ሆነው በመገኘታቸው ነው። ውጭ ጉዳይ ሚኒስትር ኬሪ ዩናይትድ ስቴትስ ባለፈው ዓመት አክራሪ ነውጠኞች ችግር እንደደቀኑባት አምነዋል። የዓለም አቀፍ የሰብአዊ መብት ድርጅት ሂውመን ራይትስ ዋች የዋሽንግተን ቢሮ ኃላፊ ሳራ ማርጎን የሰብአዊ መብት ሪፖርቱ ክብደት ያላቸው ጭብጦችን አንስቷል ብለዋል ሐቀኛ ግምገማ በመሆኑ በውጭ ያሉ ተዋንያን የመንግስታት ባለስልጣናትም ጭምር የሚያወጧቸውን ፖሊሲዎች ለመመርመርና ራሳቸውን ለተጠያቂነት ለማስገዛት እንደ ትልቅ መለኪያ ወይም ሚዛን አድርገው ሊጠቀሙበት ይችላሉ። በመጨረሻም ውጭ ጉዳይ ሚኒስትር ኬሪ አንዳንድ በመብት አፈና የሚሰቃዩ የዓለም አካባቢዎች ወደፊት መሻሻል እንደሚታይባቸው ተስፋ አስተጋብተዋል። አድማጮች፣ ይህ የውጭ ጉዳይ ሚኒስትር ያወጣው አመታዊ ዘገባ በኢትዮጵያና በኤርትራ ላይም የቀረባለ። ያንን በሚቀጥለው ሳምንት እናቀርባለን። የ2007ቱ ምርጫ በህግና በስርዓት ያልተመራ ሕገ መንግሥታዊና የምርጫ ህግጋትንና ድንጋጌዎችንም የጣሰ ነው ሲል የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ገለጸ። የምርጫውን ሂደትም ሆነ ውጤቱን እንደማይቀበልም አስታውቀዋል። በምርጫው ማግስት በአባሎቹና በደጋፊዎቹ ላይ እየተፈጸመ ነው ያለውም ወከባ እንዲቆም ጠይቋል። መለስካቸውም አህዝር የመድረክ የወቅቱ ሊቀመንበር ፕሮፌሰር በየነ ጴጥሮስ ግንባሩ ዛሬ ከቀትር በኋላ በጽህፈት ቤቱ የሰጠውን ጋዜጣዊ መግለጫ ሲከፍቱ እንዳስገነዘቡት ይህን መግለጫ መድረክ የሚሰጠው ምርጫ ቦርድ ባለፈው ሰኞ የምርጫውን ውጤት ይፋ በማድረጉ የተሰጠ ምላሽ ነው። በእርሳቸው አገላለጽ ምርጫ ቦርድ ይፋ ያደረገው ዘገባ ከሐቁ ጋር እንደ ሰማይና መሬት የተራራቀ ነው። ይህንንም ሰምተን ዝም ማለት ተገቢ አይደለም። ከዚያም ባለፈ ደግሞ የህዝባችንን ትግልና መስዋዕትነት ዋጋ የሚያሳጣው ስለሆነ የበኩላችንን የመጨረሻ አቋም የምንገልጽበት መድረክ ነው ብለዋል። መድረክ በጽሁፍ ያሰራጨው መግለጫም አምስተኛው ዙር የኢትዮጵያ አገር አቀፍ ምርጫ ከህግ ውጭ የተከናወነ ስለነበረ ነጻም፣ ፍትሃዊም፣ ጣማኒም ዴሞክራሲያዊም አይደለም ይላል። የመድረክ ምክትል ሊቀመንበርና የህዝብ ግንኙነት ኃላፊ አቶ ወጥር አሁን እንደሻው በ2007 ዓ.ም በሀገራችን ተካሄደ የተባለው ምርጫ በህግና ስርዓት ያልተመራና በህገ መንግስቱና በምርጫ ህጎች የተደነገጉትን የነፃ ፍትሐዊና ታማኒነት ያለው ዲሞክራሲያዊ ምርጫ መሪዎች በኃይል በተጣሱበት ሁኔታ የተፈጸመ በመሆኑ መድረክ የምርጫውን ሂደትም ሆነ ውጤት የማይቀበለው መሆኑን እየገለጸ ለዚህ አሁን ሀገራችን ላይ የገባችበት አስቸጋሪ ሁኔታ መፍትሄ ለማስገኘት የሚከተሉት እርምጃዎች እንዲወሰዱ በጥብቅ ይጠይቃል። በጽሁፍ የተሰራጨው መግለጫ መወሰድ ይኖርባቸዋል ብሎ ስድስት የተለያዩ አይነት የመፍትሄ እርምጃዎችን ይዘረዝራል። ከእነዚህም መካከል የምርጫው ሂደትና ህገ መንግስታዊና የሀገሪቱን የምርጫ ህጎችን ድንጋጌዎች የጣሰ በመሆኑ በገለልተኛ አካል እንዲጣራ በአራት አባሎቹ ላይ ግድያ ፈጽመዋል የተባሉ ወንጀለኞች ተገቢው ክትትል ተደርጎ ለሕግ እንዲቀርቡ የሚሉና ሌሎችም ይገኛሉ። ለቀጣዩ የመድረክ ምርጫዎች ለመሳተፍ ወሳኝ ነው ያለው ግን ወደፊት ከኢህአዴግ ጋር መደረግ አለበት ያለውን ውይይት ነው። አቶ ጥላሁን እንደሻው በሀገራችን የመድበለ ፓርቲ ስርዓት እንዲረጋገጥ ህጋዊ ሁኔታዎችን ለመፍጠር እንደዚሁም ነጻ ፍትሃዊና ተአማኒ ምርጫዎች ውስጥ የፖለቲካ ፓርቲዎች እንዳይሳተፉ እንቅፋት የሆኑ ህጋዊና ተቋማዊ ሁኔታዎችን ለማስወገድ ከኢህአዴግ ጋር የሚካሄድ ድርድርና የሌሎች ድርጅታዊ እንቅስቃሴዎች ውጤት በቀጣዩ ለመድረክ በምርጫዎች መሳተፍ ወሳኝ ይሆናል። ይህ የሰላማዊ መፍትሄ እርምጃ ከዚህ በፊት በኢህአዴግ አሻፈረኝ ባይነት ተቀባይነት አቶ ችግራችን እየተባባሰ እንዲሄድ ሲደረግ እንደቆየው ሁሉ አሁንም በተመሳሳይ ሁኔታ ቀጥሎ የሀገራችን ችግሮች እየተወሳሰቡና ከቁጥጥር ውጭ እየሆኑ ከሄዱ ኃላፊነቱ ኢህአዴግ ብቻ እንደሚሆን በቅድሚያ መግለጽ እንወዳለን። መግለጫው እንዲወሰዱ ከጠየቃቸው አስቸኳይ እርምጃዎች አንዱ በመድረክ አባላትና ደጋፊዎች ላይ እየደረሰ ነው ያላቸው ህገወጥ ድርጊቶች ናቸው። እንደ ጽሁፍ መግለጫው ከሆነ በአሁኑ ወቅት የኢህአዴግ ካድሬዎች በማናለብኝነት በሰላማዊ ዜጎች ላይ እየፈጸሙ የሚገኙት የማሸበር ተግባራት ማለትም በሰላማዊ ታጋዮቻችን ላይ በቀጣይነት እየተፈጸሙ ያሉት ግድያዎች፣ ማስፈራራት፣ ወከባዎች፣ ዛቻዎችና የመስራትና የመማር እንዲሁም እርዳታና አገልግሎት የማግኘት መብት በመንፈግ የሚፈጸሙ ተግባራት በአስቸኳይ እንዲቆም ይጠይቃል መግለጫው። ከመድረክ አመራር አባላት አንዱ ዶክተር መረራ ጉድናም በዚህ ላይ የጨመሩት ነበረ። አንድ ቦታ ብቻ አይደለም፣ ሰፊ የሆነ አካባቢዎች ጆሮችን እስኪደነቁር ድረስ የሚደወለው እሱ ነው። ምን እናደርግ፣ አንድ ወጣቶች ሁሉ ሆርቢሷቸው፣ አሁንም እየ እንትን ነው ብዙ ቦታዎች ከጫካ ነው የምንደውለው፣ ቤታችን መኖር አልቻልንም፣ ቤተሰቡ እየተሰደድን ነው የምኖረው የሚለው ብዙ አቤቱታዎች አሉና ይሄ በህዝብ ላይ ህገወጥ ዘመቻ፣ የበቀል ዘመቻ እንዲቆም፣ በተለይ ወጣቶችን ወደማይሆን ቦታ፣ ወደማይሆን አቅጣጫ መግፋቱ ለማንም እንደማይጠቅም ማሳደዱ እንዲቆም እሱን ለመጨመር ነው። መድረክ ከምርጫው ዕለት በኋላ ተፈጽመዋል ካላቸው ግድያዎች አንዱ በደቡብ ብሔሮች ብሔረሰቦችና ህዝቦች ክልል ባህድያ ዞን በሶሮ ወረዳ በአቶ ብርሃኑ ኤረቦ ላይ የደረሰው እንደሆነ በጽሑፍ መግለጫው ተመልክቷል። ተገደሉ የተባሉት ሰው ግን የሶሮ ወረዳ አስተዳዳሪ አቶ ኤልያስ ኤርሴዶ ለቪኦኤ ቀደም ሲል እንደገለጹት የኢህአዴግ አባል መሆናቸውን ነበረ። ፕሮፌሰር በየነ ጴጥሮስ ይህንን በጽኑ አስተባብለዋል። አቶ ብርሃኑ የረቦ ተንቀሳቃሽ ተወካይ ተብሎ ደብዳቤ ከዚህ በእኔ ፍርማ መድረክ ፈርሞ የሰጠው ሰው ነው። ተንቀሳቅሶ በሱ ስር በዛ በምርጫ ክልል እንግዲህ ብዙ ጣቢያዎች ናቸው አይደለም ያሉት። ያንን በሞተር ብስክሌት እየዞረ ያለውን ችግሮች ወደ ማዕከሉ ለአመራሩ ይዛላለው እያስተላለፈ ሕጉ በሚፈቅደው መሰረት ከምርጫ ቦርድም ጋር መፍትሄ ለመፈለግ ጥረት እያደረገ የዋለ ሰው ነው። አቶ ብርሃኖ ረቦ ከ1992 ምርጫ ያደግን አንድ ለአስር ባድያ ዞን ባሸነፍንበት ጊዜ ጀምሮ ታጋይ ነው። እንግዲህ ከዚህ በላይ ሌላ ማስረጃ ሊመጣ አይችልም። በመግለጫው መደምደሚያ ላይ ጋዜጠኞች ላነሷቸው የተለያዩ ጥያቄዎች የመድረክ አመራር አባላት መልስ ሰጥተዋል። መድረክ ባሰራቸው የጽሁፍ መግለጫ በምርጫው ሂደትና በድምፅ መስጫ ዕለት ተፈጽመዋል ያላቸውን አስራ ሁለት የህግ ጥሰቶች ዘርዝረዋል። የሰነድ ማስረጃዎችንም ለጋዜጠኞች አሳይተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ኢትዮጵያ ያሉ ኤርትራውያን ስደተኞች ዛሬ በአፍሪቃ ህብረት ዋና ጽህፈት ቤት ፊት ለፊት ተሰልፈው ህብረቱ በኤርትራ ዲሞክራሲያዊ ለውጦች እንዲደረጉ ግፊት ወይም ጫና እንዲያሳድር ጠይቀዋል። ኤርትራ ነጻነቷን ካገኘችበት ጊዜ አንስቶ በስልጣን ላይ ያሉት ፕሬዚዳንት ኢሳያስ አፈወርቂ ተቃውሞን በማፈን ይነቅፋሉ። ዘጋቢያችን ማርት ቫንዶር ወልፍ ከአዲስ አበባ የላካችሁን ዘገባ አዳነች ፍሳዬ ታቀርባለች። ከ አራት መቶ በላይ የሚሆኑ የኤርትራውያን ስደተኞች ዛሬ ማለዳ በአፍሪካ ህብረት ዋና ጽህፈት ቤት ፊት ለፊት የኤርትራን መንግስት በመቃወም ሰልፍ አካሂደዋል። ኢሳያስ አሸባሪ፣ ኢሳያስ አሸባሪ እያሉ ነበር የሚጮሁት። ፕሬዚደንት ኢሳያስን አምባገነን እያሉ በመጮህ መፈክሮቹን ይዘው ተሰልፈዋል። ቴድሮስ ከስድስት ወራት በፊት ቤተሰቡን ይዞ ከኤርትራ ጠፍቶ የወጣ የ36 ዓመት ዕድሜ ስደተኛ ነው። ፕሬዚዳንት ኢሳያስን አምባገነን እያሉ በመጮህ መፈክሮችን ይዘው ተሰልፈዋል። ቴዎድሮስ ከስድስት ወራ በፊት ቤተሰቡን ይዘው የመጣ ነው እና ያለው ምንድን ነው? ዛሬ የተሰለፍ ነው ስለ ኤርትራ የሰብዓዊ መብት አያያዝ እንዲመረመር በተባበሩት መንግስታት ድርጅት የተሰየመው ኮሚሽን ያወጣውን ዘገባ ለመደገፍ ነው። ዘገባውን እንደግፋለን። የመናገርና የመጻፍ መብትም የለንም። በፈለግነው ሃይማኖት የማመን መብት እንኳ የለንም። የተባበሩት መንግስታት ድርጅት መርማሪ ኮሚሽን የኤርትራን የሰብዓዊ መብት አያያዝን በሚመለከት ያወጣውን ዘገባ ባለፈው ረቡዕ ይፋ አድርጓል። የተባበሩት መንግስታት ድርጅት መርማሪዎች ኤርትራ ውስጥ ገብተው ሁኔታዎችን እንዲመለከቱ አልተፈቀደላቸውም በውጭ ሀገራት የሚገኙት ኤርትራውያንን አነጋግሮና በጽሑፍ የቀረቡለትን ማስረጃዎች መሠረት በማድረግ ባለ አምስት መቶ ገጽ ዘገባ አቅርቧል ዘገባው በኤርትራ ያለው ሁኔታ ችላ ሊባል የማይችልበት ደረጃ ላይ ደርሷል ሲል አስጠንቅቋል ከሀገሪቱ ነጻነት ጊዜ አንስቶ በስልጣን ላይ ያሉት ፕሬዚደንት ኢሳያስ አገዛዝ ሰፊና ተቋማዊ የሆነ የሰብአዊ መብት ረገጣ ያካሄዳል በማለት ዘገባው በሰፊው ይዘረዝራል። አዲስ አበባ የተሰለፉ ስደተኞች የአፍሪቃ ህብረት እርምጃ እንዲወስድ ይፈልጋሉ። ለአራት ዓመታት ያህል ኢትዮጵያ የሚኖረው የ31 ዓመት ዕድሜ ስደተኛ ሄኖክ አንድ ቀን ኤርትራ ተመልሶ ከቤተሰቦቹ ጋር የመገናኘት ተስፋ እንዳለው ገልጿል። ሆኖም በአሁኑ ወቅት እሱን ለመሳሰሉት ሰዎች ኤርትራ ውስጥ መኖር ከባድ እንደሆነ ገልጿል። ከ18 ዓመት ዕድሜ አንስቶ ላልተወሰነ ጊዜ በውትድርና ለማገልገል እንገደዳለን በማለት አስረድቷል። ኢትዮጵያ ውስጥ ከአንድ መቶ ሺህ በላይ የሚሆኑ የኤርትራውያን ስደተኞች አሉ። በየቀኑ ወደ ሁለት መቶ የሚሆኑ ኤርትራውያን ድንበር ዘለው ኢትዮጵያ እንደሚገቡ ይገመታል። ወደ ሌላ የተያያዘ ዘገባ እናልፋለን። ነዋሪነታቸው አውሮፓ የሆነ ኤርትራውያን ዛሬ አርብ ጄኔቭ በሚገኘው የተባበሩት መንግስታት የሰብአዊ መብቶች ምክር ቤት ጽህፈት ቤት ፊት ለፊት ሰላማዊ ሰልፍ አካሂደዋል። የሰልፉ ዓላማ የኤርትራን ሰብአዊ መብቶች አያያዝ የሚመረምረው የመንግስታቱ ድርጅት የሰብአዊ መብቶች ኮሚሽን በቅርብ ላወጣው ሪፖርት ድጋፋቸውን ለመግለጽና የኤርትራን ህዝብ እያሰቃየ ነው ያሉትን የኤርትራን መንግስት ለመቃወም መሆኑን አዘጋጆቹ ገልጸዋል። ትናንት ሐሙስም ኤርትራውያን ቴል አቪቭ እስራኤል ላይ ተመሳሳይ ሰልፍ አካሂደዋል። ባልደረባችን ገብረ ገብረ መድህን ወደ ጄኔቭ ደውሎ ከአዘጋጆቹ አንዱ የሆኑትን አቶ ሰዒድ ሳልህን አነጋግሯል። አቶ ሰዒድ የሰልፋቸውን ዓላማ በመግለጽ ይጀምራሉ። በኮሚሽን ኦፍ ኢንኩሪ የወጣው ሪፖርት ደግፋችንን ለመግለጽ ነው። ይህን ሪፖርት የእኛን ምስል በዚህ ጊዜ ያለብን ችግር በኤርትራ ይሁን በውጭ ያለ ይህን ስርዓት ያደርገው ያለ በህዝቡን የሚያጋልጥ ስለሆነ ደገፋችንን ይህን የእኛ ድምፅ ነው፣ እነሱ እውነታቸው ናቸው ብለን ለመግለጥ ነው። እዚህ የወጣ የከፋ ሊወጣ የሚገባው እዛ በኤርትራ ነው ያለ የኤርትራን ስርዓት በአክብሮ ሲጠይቁት እንዳይገቡ ኤርትራ ገብተው በአይናቸው እንዳይመሰክሩ የከለከላቸው። ስለዚህ ነው እኛ እዛ ታስሮ ያለ ፍትህ ያላገኘ በሕግም ሳይቀርብ ለዓመታት በጉድጓድ በለው በለው በጫካ ታፍሮ ያለ ወገናችንን ድምፅ ሆነን ለመስማት ነው። ሰልፉን ያዘጋጀውም በኤርትራ ሰላምና ፍትህ እንዲመጣ የሚፈልግ በውጭ የሚኖር ኤርትራዊ ዜጋ ነው መሆናቸውን አቶ ሰይድ ገልጠው፣ ብዛታችንም ወደ አምስት ሺህ ይሆናል ያሉት የተሰባሰቡት ደግሞ ከአፍሪካ ጁባ፣ ከካናዳ፣ ከአሜሪካ፣ ከአውሮፓ፣ ከአውስትሬሊያ መሆኑንም ገልጠዋል። አንዳንድ ሰዎች ስጋት አላቸው። ይህ አይነቱ የተቃዋሚዎች አካሄድ ኤርትራን ወደ ብጥብጥ እንደ ሊቢያ፣ የመንና ሶሪያ የመሰለ ሁከት ውስጥ ይከታታል የሚሉ አሉና ምን ትላላችሁ? የገብረ ጥያቄ ነው። መልስ አቶ ሰኢድ ይሄ ስጋት መሰረት የሌለው ነው የሚለው በኔ አስተያየት። ምክንያቱም በሀገሩ ብጥብጥ እንዲኖርና ህዝቡ በቁጥር የሌለው ከቤቱ እየወጣ በተለያዩ ጎረባብ ሀገሮች እየወጣ እየጠፋ ያለ ከዚህ የሚከፋ የብጥብጥ ሌላ ችግር አይመጣውም። በስልጣን እንዲቆይና የነሱም ፍላጎት እንዲጠብቅላቸው የሚፈልጉ ብቻ ነው። እንደዛ የሚሉ ስናየው ይህ አስመራ ያለ ስርዓት ከሱዳን፣ ከኢትዮጵያ፣ ከየመን፣ ከጅቡቲ ውጊያው የከፈተና እስካሁንም ብጥብጥ በሶማሊ ይሁን በየተለያዩ በተለያዩ ቦታዎች ሀገሮች የሚያደርገ ያለ እሱ ብቻ ነው። ለመሆኑ አቤቱታችሁን ለማለማን አቀረባችሁ የምትጠብቁት ውጤትስ ወይም መልስስ ምንድን ነው በማለት ገብረ በመጨረሻ ያቀረባቸው ጥያቄዎች ሲሆኑ አቶ ሰይድ እንዲህ ይመልሳሉ የዛሬ መልእክታችን መጀመሪያ ለሁማን ራይትስ ካውንስል የሰብአዊ መሰል ካውንስል ነው እዚህ ጄኔቫ ያለ ማለት ነው ይህን ችግራችን ራሳችሁን በመርማሪ ኮሚሽን አዩት ፔቲሽን አዘጋጅተናል። በፔቲሽንም ደግሞ ሁሉም በአንድ ላይ ደብዳቤውን ሰጠናቸው። ማለት የምንጠብቀው እዛን ተይዞ ያለ የመርማሪው ኮሚሽን ጊዜን እንዲያራዝምላቸው ለአንድ ዓመት ይሁን ለሌላ ተጨማሪ ጥናትን እንዲወስዱ ስፔሻል ራፖርተር ኮሚሽን ኢንኳሪ እድል እንዲሰጣቸው ሌላ ተጨባጭ የሆነ እንዲያጠኑ ነው ከነሱ የምንጠብቀው። ይሄ ደግሞ የሁላችን ተስፋ ነው። ደግሞ ይቀጥላል የበለጠ መራ ያለ ስርዓት ደግሞ ይህን እንትን የሚያደርገው ጭፍጥ ደግሞ ሊወጣ ነው ብለን ነው ከነሱ የምንጠብቀው። የአዘጋጅ ኮሚቴ አባል አቶ ስዒድ ሳልሕ ለሰጡኝ አስተያየት በጣም አመሰግናለሁ። በኮሚቴም ስም በጣም ነው አመሰግነው ክቡራትና ክቡራን አድማጮች ይህንን ዘገባ የምትከታተሉት ይህንን ስርጭት የምትከታተሉት ከአሜሪካ ድምፅ ራዲዮ ጣቢያ ነው። አሁን ከምሽቱ ሶስት ሰዓት ተኩል ሆኗል። አዲስ አበባ ላይ ተከታዩ የመጨረሻው የመጽሔቱ ዘገባ ወደ አዲስ አበባ ይመልሰናል። ለረጅም ጊዜ እስር ላይ በሚገኙትና በጉዳያቸው ላይ የፊታችን ሰኞ የፍርድ ውሳኔ ሊሰጥ ቀጠሮ የያዘላቸውን የሙስሊም ማህበረሰብ ጥያቄዎች መፍትሄ አፈላላጊ ኮሚቴ አባላትን በመደገፍ የተጠራ ሰላማዊ ሰልፍ ዛሬ በአዲስ አበባው አንዋር መስጂድ ተካሂዷል። ከጁምአ ሶላት በኋላ በተካሄደው ሰላማዊ ሰልፍ ከተሳተፉ የአዲስ አበባ ነዋሪዎች ማምሻውን በስልክ አነጋግረናል። ዛሬ በአኗር መስጊድ የነበረው ተቃውሞ ሰላቱን ከጨረስን በኋላ ቀጥታ በእጃችን ላይ የነበሩን ወደ ሶስት መፈክሮችን የያዙ ወረቀቶችን ወደ ላይ በማውለብለብ ለአምስት ደቂቃ ያክል ያን ስነ ስርዓት ካካሄድን በኋላ መጨረሻ ላይ እንግዲህ የሰደቃውን አሊያም ገንዘብን ለተቸገሩ ወገኖች በመስጠት ወደሚቀጥለው ፕሮግራም ነበር ሄድ ነው ያን ነበር ስናደርግ የነበረው ባጭር ደቂቃ ውስጥ። መጀመሪያ አመሰግናለሁ። የዓይን እማኝ ቁጥር ሁለትን ላነጋገር። በነገራችሁ ላይ ለአድማጮችም ለመግለጽ ያህል ለደህንነታቸው በመስጋት ስማቸውን ለመጥቀስ አይፈልጉም። የዓይን እማኝ ቁጥር ሁለት በአንዋር መስጊድ የተመለከቱትን እስቲ ይግለጹልኝ። ወንድሜ ከገለጸው በመነሳት መፈክሮች ተይዘዋሉ በእርግጥም እንደሆችን የመጽዋወት ፕሮግራምም ነበር። ከዝናቡ ባሻገር አብዛኛው ብዙ ሰዎች ተገኝቶ ነበር። ነገር ግን ዝናቡ ትንሽ ፕሮግራሙን የማ የማኮላሸት ሁኔታ ነበር ተከስቶ የነበረው። ሆኖም ያን ተግዳሮቱን ተቋቁሞ ህዝበ ሙስሊሙ በነቂስ ወጥቶ ተቃውሞውን የተለያዩ መፈክሮችን መልእክት ለመንግስት በሚያስተላልፍ መልኩ መፈክሮችን ከፍ አድርጎ በመያዝ መልእክቱን አስተላልፏል። ፎቶዎችም ተመልክቻለሁኝ። የመፈክሮቹ የተከሰስነው እኛውነን፣ የታሰርነው እኛውነን፣ ኮሚቴው ነጻ ነው፣ ኮሚቴውን በነጻ ከማሰናበት ውጭ ምንም አይነት ፍርድ አንቀበልም የሚሉ መፈክሮችን ይዛቸዋል። ለምንድን ነው የምትቃወሙት? እነኚህ እስቲ ዘርዝራችሁ ግለጹልኝ። ለኮሚቴው ያላችሁ ድጋፍ በምን የተነሳ ነው? መንግስት እንግዲህ እንደሚታወቀው በወንጀል ከሷቸው ነው ያሉት። ከሶስት አመት በፊት በህዝበ ሙስሊሙ ጥያቄ የተነስቶ ህዝበ ሙስሊሙን ጥያቄ የህዝበ ሙስሊሙን ጥያቄ ለመንግስት ለማቅረብ ይመረጥ ናቸው የሃይማኖት አባቶች እንዲሁም ምሁራኖች፣ ነጋዴዎች፣ ትልልቅ ሰዎች መርጠን ለመንግስት ልከናቸው ነበር የህዝበ ሙስሊሙን ሶስት ህጋዊና ህገ መንግስታዊ እንዲሁም ህዝባዊ የሆነ ጥያቄ ይዘው በመንግስት ፓርላማ እንዲሁም በመንግስት ሚኒስትሮች ጭምር ጥያቄው ህጋዊ መሆኑን የተመሰከረላቸው እንዲሁም በተደጋጋሚ ከመንግስት አካላት ጋር ከሚኒስትሮች ጋር ከከፍተኛ ባለስልጣናት ጋር ንግግር እያደረጉ ጥያቄው ከዛሬ ነገ ይመለሳል ሲባል ጥያቄው የመመለስ ፋንታ ሌሎች ችግሮች ገጥመውን እስር፣ ግድያ፣ ንብረት መጥፋት፣ ከሀገር መሰደድ። እንዲሁም የመረጥናቸውን የሀገር ሽማግሌዎችና እነዚህ ምሁራኖቻችን አስሮ እስከ ዛሬ በሶስት ሶስት አመት በፍትህ እጦት ሙስሊሙ ማህበረሰብ እየተንገላታ ይገኛል። አብሮነታችንን ለማሳየት ከሶስት አመት በላይ የዛሬውን ጨምሮ በከፍተኛ ተግዳሮቶቹን ሁሉ ተቋቁሞ ህዝበ ሙስሊሙ አብሮነቱን ያሳየበት ፕሮግራም ነው የዛሬው። ከእነሱ ግን የምንቆመው ከቤታቸው በሌሉበት ነው። የመረጥናቸው ሶስቱን ሀይማኖት የነጻነት የሃይማኖት ነጻነት ይከበርልኝ የህዝበ ሙስሊሙ የመብት ጥያቄ ይዘው ነው ወደ መንግስት ሄዱ። ይሄ ጥያቄ ሳይመለስ እነሱን መርጠን በላክ ናቸው ወድ ለእስር ተዳረጉ። ይህን ነው እንግዲህ እነሱ አራተኛ ጥያቄ ነው። ሶስቱ መሰረታዊ የህዝበ ሙስሊሙ ያነሳው ጥያቄ አልተመለሰም። ዛሬ በእርግጥም ችሎት አርብ ከትናንት ወዲያ ውሎ ነበር። ለመጨረሻ ውሳኔ ለሀያ ሁለት ሰኞ ቀጥሯል። ይህን በማስመልከት መሪው ድምጻችን ይሰማ አጋርነቱን ሙስሊሙ ማህበረሰብ፣ በነቂስ ወጥቶ እንዲያሳይ በአዲስ አበባ በአንዋር መስጊድ እና በክልል ከተሞች እንዲያሳይ ባዘዘው መሰረት ዛሬ ወጥቶ በአንዋር መስጊድ አስገራሚ አንድነቱን አሳይቶ ገብቷል። በጣም ነው የማመሰግነው። የአይን እማኝ ቁጥር አንድ። የዛሬው ስነ ስርዓት በሰላማዊ መንገድ የተጠናቀቀ ነው። እንግዲህ በአይን የነበርኩበት ሁኔታ ስለነበረ ወደ መግለጽ አዳግተኝም። ቅድም እንደነገርኩ በጊዜ ነበር እዛ ቦታ ላይ የመጣ ነው እና ከፍተኛ የሆነ ዝናብ ነበረ። እነዚህ ዝናቦች ዝናቡ እስኪበርድ ድረስ እንግዲህ ሰዎች በተለያዩ ጥላ ስር ተጠልለው ነበር የነበሩት። ከወትሮው በተለየ በርካታ የመንግስት ኃይሎች ነበሩ ቦታው ላይ የነበሩት እና እኔ በአይን ብቻ ቢያንስ እስከ አራት የሚጠጉ ሰዎች ተይዘው በግድ በተለይ በብዛት ባላቸው ፖሊሶች ሲወሰዱ አይቻለሁ። ዋነኛውና ትልቁ አላማችን በሰላም የተሰጠንን አላማ እዛ ቦታ ላይ አንጸባርቀን የሰላም አምባሳደሮቻችን የምንጊዜም የሰላም አምባሳደር መሆናቸውንና ድምጻችን የሚሰማም እንዲሁ የሰላም ተምሳሌትና የሰላም የነጻነት ታጋይ መሪ መሆኑን ለማሳየት የበኩላችን አስተዋጽኦ ለማድረግን ያየ ነው። ሲወሰዱ ቆመን እያየን ነበረ። እንግዲህ ምን ያክል ቁጥር እንዳላቸው በውል አላውቅም። ብዙ ሰዎችም እንደተያዙ የተለያዩ ልጆችን ከዛ በኋላ አግኝቼ አናግሬያቸው ነበረ፣ እንደተያዙ ነግሮኛል። ያረፉበትንም ቦታ እንግዲህ ለማጣራት ሙከራ ባደረግኩት መሰረት ወደ ጥቁር አንበሳ ገኝ የሚገኘው በተለምዶ አምስተኛ ሊያም በግተራ አካባቢ የሚገኝ አምስተኛ ተብሎ የሚጠራ ፖሊስ ጣቢያ ውስጥ እንደወሰዷቸው ያለኝ መረጃ ወደዛ ነው የሚጠቁመኝና መንግስት ዘንድሮም እንግዲህ ጠባጫርነቱን ቀጥሎበታል። አድማጮች ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። ከምሽቱ ሦስት ሰዓት ከ35 ደቂቃ ላይ እንገኛለን። ሁለተኛው አጋማሽ ጀምረነዋል። ወደ ኢትዮጵያ እንደገና ወስዳችኋለሁ። ምርጫን በተመለከተ የደረሰን ዘገባ አለ። በሃዲያ ዞን ሶሮ ወረዳ ዳና ቶራ ቀበሌ በተገደሉ በአቶ ብርሃኑ ረቦ የፓርቲ አባልነትና አገዳደል ዙሪያ ውዝግብ ቀጥሏል። የመድረክ መሪ ዶክተር በየነ ጴጥሮስ አቶ ብርሃኑ ረቦ በሁለት ፖሊሶች ተደብድበው እንደተገደሉና ወንዝ ውስጥ እንደተጣሉ ለቪኦኤ ገልጠው ነበር። ሆኖም የገዢው ፓርቲ የሃዲያ ዞን የሶሮ አስተዳዳሪ አቶ ኤልያስ ኤርሳዶ አቶ ብርሃኑ የኢህአደግ እንጂ የመድረክ አባል አይደሉም፣ በፖሊስም አልተገደሉም ሲሉ አስተባብለው ግድያቸውን ግን እየተመረመረ መሆኑን ከትናንት በስቲያው ዘገባችን ገልጠን ነበር። ዛሬ ደግሞ በሃዲያ ዞን የመድረክ አመራር አባልና በሶሮ ዞን ሁለት ምርጫ ክልል ግንቦት 16 በተካሄደው ምርጫ መድረክን ተወክለው በእጩነት የቀረቡ አቶ አቻሞ ቦኬ የወረዳ አስተዳዳሪው አቶ ኤልያስ ስለ አቶ ብርሃኑ የፓርቲ አባልነት የተናገሩት ሐሰት ነው፣ በግድያቸው ላይም ምርመራ እየተደረገ አይደለም የሚል ቃል ሰጥተዋል። እስክንድር ፍሬው በጉዳዩ ላይ ሁለቱን የአካባቢው የፓርቲ ተወካዮች ማለት አቶ ኤልያስ ኤርሳዶንና የመድረኩን አቶ አቻሞ ቦኬን አንድነት ሊያዋይ ቀጠሮ ይዞ ሲያበቃ አቶ ኤልያስ በተደጋጋሚ የተደረገውን የስልክ ጥሪ ሳያነሱ ቀርተዋል። ከአቶ አቻሞ ጋር ያካሄደው ቃለ ምልልስ ግን እንሆ። በጣም አመሰግናለሁ ስለ ጊዜዎት። አቶ አጫሞ ቦኬ በሀዲያ ዞን የመድረክ አመራር አባል እንዲሁም በሶሮ ዜሮ ሁለት ምርጫ ክልል ግንቦት አስራ ስድስት በተካሄደው ምርጫ መድረክን ወክለው በእጩነት የቀረቡ እንግዲህ አቶ ብርሃኑ ኤሬቦ የተባሉ አባላችሁ በአካባቢው ታጣቂዎች መገደላችሁን ፓርቲያችሁ አስታውቆ ነበረ። በሌላም በኩል የወረዳው አስተዳዳሪ አቶ ኤልያስ ኤርሰዶ ለዚሁ ለአሜሪካ ድምጽ ሬዲዮ በሰጡት አስተያየት ሟቹ የእናንተ አባል አይደለም፣ ማለትም የመድረክ አባል አይደለም እንዲያውም የደሂድን ኢህአዴግ አባል ነው ብለዋል። ምንድን ነው የእርስዎ አስተያየት? በቅድሚያ በጣም የሚገርመውና እጅግ አሳዛኝ የሚሆነው የወረዳው አስተዳደር ወይም የኢህአዴግ አመራር የሆኑት አቶ ኤልያስ እርሰዶ ግለሰቡ ከሞቱ ተቀበሩ በኋላ ይህ አባል ነው ብሎ መነገራቸው በጣም የሚያሳዝን ነው። ምክንያቱም ሰው በመሞቱ አባልነት ጥያቄ ወይም ክርክር ውስጥ መግባት አንፈልግም ይሄ አቶ ብራኑ ረቦ የእኛ አባል ከአስራ ዘጠኝ ዘጠና ሁለት ጀምሮ የእኛ አባል ነበር አባል መሆኑንም በተለያዩ መረጃዎች እኛ የምናውቀው ነው አሁን አስራ ዘጠኝ ሁለት ሺ ሰባት ላይ እኛ አባል ሆኖ የእምረጡኝ ቅስቀሳ ደብዳቤ ከኛ ወስቶ በህብረተሰቡ ውስጥ መድረክን እምረጡ እያሌ እየቀሰቀሰ የነበረ ግለሰብ መሆኑን ወይም እኛ አባል መሆኑን አካባቢው ህብረተሰብ በግልጽ ያውቃል ምክንያቱም በአካል ኖሮ በህይወት ኖሮ የሰውዬ እኔ የዛ አባል ነው ብሎ ብናገር ጥሩ ነበር። በህይወት በሌለበት ቦታ ላይ እሳቸው የኢህአዴግ አባል ነው ልሉ ምን ማስረጃ እንደያዙ አላውቅም። ነ አቶ አጫሞ ምንድን ነው በእሳቸው በኩልም የቀረበው ልክ እርስዎ እንዳሉት አቶ ብርሃኑ የፓርቲ አባልነት መዋጮ የከፈሉበት መረጃ፣ ሌሎችም መረጃዎች ወደ አካባቢው ብቅ ላለ ሰው ሁሉ ለማሳየት ዝግጁ ነን ያሉት እና የዚህ አስተያየታቸው መነሻም ምንድን ነው? አቶ ብርሃኑ ኤሬቦ የሞቱት በአካባቢው ፖሊሶች ነው በሚል በእናንተ ፓርቲ የተሰጠውን መግለጫ መነሻ በማድረግ ነው ይህንን አስተያየት የሰጡት የወረዳው አስተዳዳሪ እና እውነቱ ምኑ ላይ ነው? እነሱም ልክ እንግዲህ የወረዳ አስተዳዳሪውም ልክ እርስዎ እንደሚሉት የእኛ አባል ለመሆኑ ማስረጃ አለን እያሉ ነው። እዚህ ላይ አንድ ነገር በጣም በአጽንኦት ልናገር የሚፈልገው ትልቁ ነገር የፓርቲ አባልነት ጥያቄ አይደለም። ትልቁ ነገር ምንድን ነው? የሰው ልጅ በተፈጥሮዊ ሞት ሳይሆን በሰው ልጅ የተገደለው ወይም የሞተው ግለሰብ በሕግ ፊት እነዚህ ሰዎች ማጣራት ተደርጎ ተጠርጣሪዎች ለሕግ ቀርቦ የማጣራት እርምጃ ከመውሰድ ይልቅ የወረዳው አስተዳደር የሞተው የእኔ አባል ነው ብሎ ከተቀበረ በኋላ እኔ በቀብር ስነ ስርዓቱ ላይ ነበርኩኝ። ህዝቡም ነበረ። ቀብር ስነ ስርዓቱም ላይ የህይወት ታሪኩን የተነበበው የእኛ አባል እንደሆነ በእኛ ታጋዮች ነው የተነበበው። በዛ ሰዓት የወረዳ አስተዳደርም ሆነ የወረዳው አመራር አካል ወይም ከገዢ ፓርቲ የቀበሌ አመራር በስፍራው አልነበረም። ግን ከሞተ ከተቀበረ በኋላ የእኛ አባል ነበር ብሎ መነሳት ምናልባት ወንጀልን በእነሱ አባልነት እኔ የአዴግ አባልም ሆነ አልሆነ የሞተው ሰው በሕግ ተጣርቶ ገዳዮቹ ለፍርድ መቅረብ ነበረባቸው። እስከ ዛሬ ይሄን መስራት ሲገባቸው እንደ አስተዳደር ዛሬ የእኛ አባል ነው ብሎ ጥያቄ ማንሳታቸው አግባብነት የሌለው ወይም ከስብና ውጭ የሆነ አስተሳሰብ ነው ብዬ አስተያየትን እየሰጠው። ሁለተኛ የሚያቀርበው ሀሳብ የወረዳው አስተዳዳሪም አቶ ኤልያስ ኤርሰዶም ልክ እርስዎ እንዳሉት እየተጣራ ነው፣ አቶ ብርሃኑ ኤሬቦ በሰው እጅ መገደላቸው እውነት ነው። የገዳዮቹን ማንነት፣ በምን ሁኔታ ግድያው እንደተፈጸመ፣ የወንጀሉን አፈጻጸምና ሌሎች ዝርዝር ሁኔታዎችንም እያጣራን ነው፣ ሁኔታዎች እየተጣሩ ነው የሚገኙት ብለዋል። ስለዚህ የማጣራት ሂደት እናንተ የምታውቁት ነገር አለ በማጣራት ድረሱ ላይ እስከ ዛሬ ድረስ ያጣሩበት ሁኔታ አላየንም። ከትናንት ወዲያ እስከ ቤተሰብ ድረስ ሄደው ከእኛ ጋር አብራችሁ የምትሰሩ ከሆነ እኛ የምንለውን የምትቀበሉ ከሆነ የገዳዩን ደም ልንፈልግ ልንደርስ እንችላለን፣ ተጠርጣሪዎችም ልንይዝ እንችላለን ብለው የማባበል ስራ ነው እስከ ቤተሰብ ድረስ ሄደው የተናገሩት። ይሄ ከአንድ ህጋዊ አካል ወይም መንግስት ሆኖ ከሚመራው አካል ከእኛ ጋር ሁኑ ማለት ምን ማለት ነው? አሁን በሟች ምክንያት የፓርቲ ምልመላ ነው እያደረጉ ያሉት። ከእኛ ጋር ሆኑ ማለት ይሄ በጣም ከአንድ መንግስታዊ አካል የምጠበቅ ኖርም ነው ብዬ አልገምትም። ሁለተኛ መዋጮ አለን ምሉት። እኛ ከዚህ በፊት በተለያዩ ሚዲያዎች ላይ በተለያዩ መግለጫዎች ላይ አሳውቀናል። አርሶ አደሩን እያስገደዱ ነው የሚያስከፍሉት ከግብር ጋር ከብሬት መጠቀሚያ ግብር ጋር እያስገደዱ ነው የሚያስከፍሉት። አርሶ አደሩ ምንም የያውቀው ነገር የለም። ይሄን ያህል ክፈል ነው የሚባለው። ስለዚህ በተገደደው ግብር ክፍያ ውስጥ አጠቃለው የድርጅትን መዋጮ የወሰዱትን አሁን የእኛ አባል ነው ምሉ ከሆነ ይሄ ህዝብ በሙሉ የሚያውቀው ነገር ነው ተገዶ እንደሚከፍል አቶ ብርሃኑ ስለዚአቶ ብርሃኑ የሬቦ አርሶ አደር ነበሩ። በሙያቸው ወይ በሚተዳደሩት በግብርና ነበረ። አዎ ግብርና ነው የሚተዳደሩት። በግብርና ነው የምተዳደረው። እዚህ ላይ አቶ ዋጫሞ አንስቼ እልዎት ነበር። ለምሳሌ የምርመራውን ሂደት በተመለከተ በእናንተ በኩል በእናንተ በዞኑ ፓርቲ በዞኑ የመድረክ አመራር በኩል ማለት ነው ምን ላይ እንደደረሰ ሁኔታዎችን ለመከታተል ወይም ምርመራውን የያዘውን ወገን ለማነጋገር ያደረጋችሁት ጥረት ነበር? የደረሳችሁበት ሁኔታስ ምን ይመስላል? ወረዳ ፖሊስ ጽፈት ቤት ሄደን በጠየቀ ነው። በአይለት ክስተት ላይ የወረዳ ፖሊስ ማጣራቱን ትተው ሰክሮ ወድቆ የሞተ ሰው ነበር ብሎ ነው ባይለት ክስተት የያዘው። ከዛ ውጪ ምንም እንቅስቃሴ የለም። እኛ አሁን ምንድን ነው በፓርቲያችን በኩል መግለጫዎችን በመስጠት በሚዲያዎች በማሳወቅ በተንቀሳቀሰን እርምጃ ምክንያት ነው አሁን እናንተን ከአምስት ቀን በኋላ በዚህ ጉዳይ ላይ ምላሽ እንሰጣለን ብለው የሞቹን ሁኔታ አጣርተው ተጠርጣሪዎችን ለማቅረብ ቁጥጥር ስር ከማድረግ የምርመራ ሂደቱን ከማጣራት ወይም ወደ ምርመራ ሂደት ከመግባት ይልቅ የእኛ አባል ነው የሚል ድምዳሜን አስቀድሞ መናገር ተገቢ ምላሽም አይመስለኝም። በሃድያ ዞን የሶሮ ወረዳ አስተዳዳሪ አቶ ኤልያስ ኤርሰዶ በዚህ ቃለ ምልልስ ላይ ቢኖሩ ኖሮ የእርሳቸውንም አስተያየት በነሱ ወገን ያለውን መስማት እንችል ነበረ። አቶ ኤልያስ እስከዚህ ሰዓት ድረስ አሁን እኔና እርሶ ቃለ ምልሱን እያደረግንበት እስካለነው ሰዓት ድረስ ስብሰባ ሊጨርሱ እንደሚችሉ ነግረው ነበር። ስልካቸው እየተነሳ አይደለም። ምናልባት ስልካቸው ከተነሳ አሁን እርሶ በሰጧቸው አስተያየቶች ላይ የእሳቸውንም ለማከል እሞክራለሁኝ። አሁንም እንግዲህ መድረክም ክልሉን የሚያስተዳድረው ወይም ዞኑን የሚያስተዳድረው ኢህአዴግም እየሰጣችሁ ያላችሁት አስተያየት የተለያየና ተቃራኒ ነው። አቶ ብርሃኑ ኤሬቦ እናንተ አባል መሆናቸውን ነግረውኛል አቶ አጫሞ ገዢው ፓርቲ በበኩሉ የእኛ አባል ናቸው እያለ ነው። መሞታቸውን ሁለታችሁም ትስማማላችሁ፣ ነገር ግን ማን ገደላቸው በሚለው ላይም ትለያያላችሁ። ላይ በጣም ነው የማመሰግነው አቶ አጫሞ ቦኬ። ስለ ጊዜዎች አንድ አስተያየት ነበረኝ። አቶ ኤልያስ በዚህ ረገድ ላይ ምናልባት ከሚመልሱት ምላሽ ተነስተን ሀሳቦችን በጋራ በተቀናጀ ሁኔታ ቢያከራክሩን ጥሩ ነበር። ቪኦኤ አሁን እሳቸውም በተለይ እኛም በተለይ የምንነጋገረው ነገር ምናልባት ምን ላውቅልሽ እንዳይሆን በጣም እሰጋለው፣ ግን ይሄን መድረክ ቢመቻችሽ ይሻል ነበር የሚል ነገር አለኝ። ሁኔታዎች ከተመቻቹ ያንንም ለማድረግ እንሞክራለን። አመሰግናለሁ አቶ አጫሞ። አድማጮች፣ ቀደም ሲል እንደገለጽ ነው እስከ ዛሬ ጠዋት ድረስ እስክንድር አቶ ኤልያስን በተደጋጋሚ ለማግኘት ያደረገው ሙከራ አልተሳካም። በድጋሜ ወደፊትም ካገኘን እንደምናቀርብ እንገልጣለን። ወደሚቀጥለው ፕሮግራም ወደሚቀጥለው ዝግጅት እናልፋለን። አፍሪቃ በጋዜጦች ነው። አዘጋጅና አቅራቢ አዳነች ፍስሐዬ። አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቃ ያቀርባል። የፕሬዝደንት ኦባማ የኢትዮጵያ ጉብኝት የተሳሳተ መልእክት ያስተላልፋል ይላል ዋሽንግተን ፖስት ጋዜጣ። የኢትዮጵያ አምባሳደር ከሞስኮ ጋር ግንኙነት የማጠናከር እቅድ እንዳላቸው ገለጹ። የሚሉትን ርዕሶች ነው ዛሬ የምንመለከተው። የዋሽንግተን ፖስት ጋዜጣ የርዕሰ አንቀጽ ቦርድ ያወጣው ጽሑፍ የፕሬዝደንት ኦባማ የኢትዮጵያ ጉብኝት የተሳሳተ መልእክት ያስተላልፋል ይላል። ፕሬዝደንት ኦባማ ከስድስት ዓመታት በፊት ለጋና ምክር ቤት ንግግር ባደረጉበት ወቅት ለአፍሪቃ የሚያስፈልጓት ጉልበተኞች ሳይሆኑ ተቋማት ናቸው ብለው ነበር ከሁሉም በፊት ጠንካራና ዘላቂ ዲሞክራሲያዊ መንግስትን መደገፍ አለብን ሲሉም ለአፍሪቃ መሪዎች ጥሪ አቅርበው ነበር ነገር ግን ፕሬዚዳንቱ ይህን ንግግራቸውን የረሱ ይመስላል ይላል ዋሽንግተን ፖስት ጋዜጣ ድረገጽ ላይ የወጣው የርዕሰ አንቀጽ ቦርድ አመለካከት ታሪካዊ የሆነ ሰላማዊና ዲሞክራሲያዊ የመንግስት ለውጥ ያደረገችውን ናይጄሪያ ሳይጎበኙ ሰብአዊ መብት ወደማታከብረው ኢትዮጵያ ለመሄድ መወሰናቸው ለማመን ያዳግታል። የኦባማ አስተዳደር ባለሥልጣኖች ዩናይትድ ስቴትስና ኢትዮጵያ በክልላዊ ጸጥታ ጉዳይ የረጅም ጊዜ ትብብር እንዳላቸውና የሀገሪቱን አመርቂ የኢኮኖሚ እድገት ለጉብኝቱ መሰረት አድርገው ይናገራሉ። ኢትዮጵያ ከዩናይትድ ስቴትስ ትልቅ የልማት ረድኤት ታገኛለች። የአፍሪካ ህብረት ዋና ጽህፈት ቤት የሚገኘውም በመዲናዋ ነው። ሆኖም በጭቆና ነጻ ሚዲያን እንዲሁም የፖለቲካ ተቃውሞን በማፈንና ጋዜጠኞችን በማሰር ትታወቃለች። የወቅቱ ብሔራዊ ምርጫ ከመካሄዱ በፊት የተቃዋሚ ፓርቲዎች መሪዎች ታስረዋል፣ ተዋክበዋል። የኢትዮጵያ መንግስት ከአፍሪካ ህብረት ታዛቢዎች በስተቀር ነጻ የምርጫ ታዛቢዎች እንዲገኙ አልፈቀደም። ከምርጫው በኋላ ሁለት የተቃዋሚ ፓርቲዎች አባላትና አንድ የምርጫ ተወዳዳሪ ተገድለዋል። መንግስት በግድያው እጅ የለበትም ሲል አስተባብሏል። በማለት ዋሽንግተን ፖስት ጋዜጣ ድረ-ገጽ ላይ የወጣው የርዕሰ አንቀጽ ቦርድ ጽሑፍ ተችቷል። በሌላ በኩል ግን ቫንጋርድ የተባለው የናይጄሪያ ጋዜጣ ድረገጽ በዘግበው መሰረት ፕሬዚደንት ኦባማ የናይጄሪያውን ፕሬዚደንት ሙሐመዱ ቡሃሪን በመጪው ወር በዋይት ሐውስ ቤተ መንግስት ተቀብለው ያነጋግራሉ። ፕሬዚደንት ኦባማ የናይጄሪያውን ፕሬዚደንት የሚያስተናግዱት በሀገሪቱ ታሪክ ለመጀመሪያ ጊዜ ለተካሄደው ዲሞክራሲያዊ ምርጫ የአንድነት ስሜት ለመግለጽ እንደሆነ ቫንጋርድ ድረገጽ ላይ የወጣው ጽሑፍ ጠቁሟል። ፕሬዚደንት ኦባማ አጠያያቂ ምርጫ ያካሄዱትን ኢትዮጵያንና ኬንያን በመጪው ሐምሌ ወር ለመጎብኘት ሲያቅዱ ዲሞክራሲያዊና ፍትሐዊ ምርጫ ያካሄደችውን ናይጄሪያ እንዴት አይጎበኙም የሚል ጥያቄ ሲቀርብ እንደቆየ የቫንጋርድ ጋዜጣ ድረገጽ ዘግቧል። ዘ ሞስኮ ታይምስ ድረገጽ ደግሞ በሞስኮ የኢትዮጵያ አምባሳደር ሆነው የተሾሙት አምባሳደር ግሩም አባይ እንደ አውሮፓ አቆጣጠር በ1980ዎቹ ዓመታት በሌኒንግራድ የተማሩ ሲሆኑ ሩሲያ ከኢትዮጵያ ጋር የሚኖራትን ግንኙነት በአዲስ መልክ እንደሚያጠናክሩ መናገራቸውን ጠቅሷል። የሩሲያው ፕሬዝደንት ፑቲን የትውልድ ከተማ በሆነችው ሌኒንግራድ እንደተማርኩ ስነግራቸው ደስ አላቸው ሲሉ የኢትዮጵያው አምባሳደር መናገራቸውን የሞስኮ ታይምስ ጋዜጣ ድረ ገጽ ጠቁመዋል። የ54 ዓመት ዕድሜ ዲፕሎማት የሆኑት አምባሳደር ግሩም በሶቪየት ህብረት የስኮላርሽፕ እድል አግኝተው ከተማሩት 24 ሺ ኢትዮጵያውያን አንዱ ነበሩ። ያኔ ሌኒንግራድ ዩኒቨርሲቲ ይባል ከነበረው የአሁኑ ሴንት ፒተርስበርግ ዩኒቨርሲቲ እንደ አውሮፓ አቆጣጠር በ1985 ዓ ም በፖለቲካ ኢኮኖሚ ትምህርት ተመርቀው ወደ ሀገራቸው እንደተመለሱ የሞስኮ ታይምስ ድረገጽ ገልጿል። አምባሳደር ግሩም በሴንት ፒተርስበርግ ከተማ ይታይ ስለነበረው በውጭ ተወላጆች ላይ በጥቁሮችም ጭምር ይፈጸም ስለነበረው የግድያና የማጥቃት ተግባር ሲናገሩ በሶቪየት ህብረት ይማሩ በነበረበት ወቅት የዘረኝነት ተግባር ደርሶባቸው እንደማያውቅ ገልጸዋል። ሶቪየት ህብረት የሀገሪቱና የውጭ ተወላጅ ተማሪዎች የዓለም አቀፋዊነት ስሜት እንዲያድርባቸው አድርጋለች ማለታቸውን ሞስኮ ታይምስ ድረገጽ ላይ የወጣው ጽሑፍ ጠቅሷል። በማንኛውም ቦታ እንደሚታየው ሁሉ ሰዎች ማህበረሰባዊ ችግር ሲደርስባቸው ጣታቸውን የሚቀስሩት በባዕዳን ላይ ነው ማለታቸውንም ድረገጹ አውስቷል። የኢትዮጵያና የሩሲያ ግንኙነት ከርእየተ ዓለማዊ አመለካከትና ከሁኔታዎች መለዋወጥ ጋር የተለያዩ ገጽታዎች የተንጸባረቁበት ቢሆንም ከሩሲያ ጋር እንደ አውሮፓ አቆጣጠር በ1898 ዓ ም ዲፕሎማሲያዊ ግንኙነት የመሠረተችው ኢትዮጵያ ሩሲያን ምንጊዜም ቢሆን በአዎንታዊ መልክታ ያለች ሲሉ አምባሳደር ግሩም ተናግረዋል። እንደ አውሮፓ አቆጣጠር በ1895 ና 96 ዓ ም ኢትዮጵያ ከኢጣሊያ ጋር ትዋጋ በነበረበት ጊዜ ሩሲያ ለቆሰሉት ኢትዮጵያውያን የሕክምና እርዳታ ታደርግ እንደነበረ የሩሲያ ቀይ መስቀል በአዲስ አበባ የከፈተው የደጃጅ ባልቻ መታሰቢያ ሆስፒታል አሁንም እንዳለ፣ በሶቪየት ህብረት ዘመን ብዙ ተማሪዎች የትምህርት ዕድል ያገኙ እንደነበር፣ በአሁኑ ወቅት ግን በሞስኮ የወዳጅነት ዩኒቨርሲቲ የሚማሩት ኢትዮጵያውያን ስምንት ብቻ እንደሆኑ በአሁኑ ወቅት በሩሲያ የሚኖሩት ኢትዮጵያውያንና ትውልድ ኢትዮጵያ ሩሲያውያን 163 ብቻ መሆናቸውን አምባሳደር ግሩም መናገራቸውን ሞስኮ ታይምስ ጋዜጣ ላይ የወጣው ጽሑፍ ጠቁመዋል። በአሁኑ ወቅት ከሩሲያ ጋር ያለን ግንኙነት ግን ታሪካዊ ግንኙነታችንን አያንጸባርቅም። ስለሆነም ከሩሲያ መንግሥት ጋር ያለንን ፖለቲካዊ ንግግር ከፍ ማድረግ አለብን ሲሉ የኢትዮጵያው አምባሳደር እንዳስገነዘቡ ድረገጹ ላይ የወጣው ጽሑፍ አውስቷል። በኢትዮጵያ መዋዕለ ንዋይ እንዲያፈሱ ከተፈቀደላቸው 35 የሩሲያ ኩባንያዎች በሥራ ላይ የዋሉት ሁለት ብቻ መሆናቸውን አምባሳደር ግሩም ገልጸው ሩሲያ እድሉን እንድትጠቀምበት አበራተዋል። ሩሲያ ክሪሚያን ከያዘች በኋላ አምና ግንቦት ወር ላይ የዩክራይንን ሉዓላዊነት በሚመለከት በተባበሩት መንግስታት ድርጅት የውሳኔ ድምፅ በተሰጠበት ወቅት ኢትዮጵያ ድምፅ ከመስጠት ከተቆጠቡት 54 ሀገሮች መካከል አንዷ እንደሆነች አምባሳደሩ ገልጸዋል። የማንኛውም ሀገር ሕዝብ የራሱን ዕድል በራሱ የመወሰን መብት አለው የሚል እምነት አለን ሲሉም አስረድተዋል። አምባሳደር ግሩም አባይ ኢትዮጵያውያንንና ሩሲያውያንን የሚያመሳስሉ ነገሮች እንዳሉ ሲገልጹ ሁለታችንም በአንጻራዊ መልኩ ወግ አጥባቂ ሊባል የሚችል ህብረተሰብ አለን። በግል ጉዳያችን ጣልቃ እንዲገቡብን አንፈልግም። በታሪካችን እንኮራለን፣ ጠንካራ አመራርን እናደንቃለን ማለታቸውን በሞስኮ ታይምስ ድረገጽ ላይ የወጣው ጽሑፍ አስፍሯል። አድማቾች የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። ራሱን የኢራቅና የሌቫንቶች እስላማዊ መንግሥት ወይም አይሲል አሊያም ዳኤሽ ብሎ የሚጠራው ሽብርተኛ ቡድን የብዙ ሺህ ዓመታት ዕድሜ የጠገቡ እጅግ ታላላቅ የዓለም ታሪካዊ ስፍራዎችን የማውደምና የመዝረፍ እኩይ ተግባር ሲፈጽም ቆይቷል፣ በማለት የዛሬው ርዕሰ አንቀጽ ጽሑፉን ይጀምራል። ባለፈው ግንቦት ወር መጨረሻ የሶሪያዋን ታድሞር ከተማና ከዓለም ታላላቅ ታሪካዊ ስፍራዎች አንዷ የነበረችውን የጥንታዊት ፓልሚራ ከተማ ፍርስራሽ ተቆጣጠረ። አይሲል በሶሪያና በኢራቅ በያዘው የጥፋት ተግባር ታላላቅ ሃይማኖታዊና ባህላዊ ክብር ያላቸውን ስፍራዎች ማውደምን ዓላማው አድርጓል። ርዕሰ አንቀጹ ሲቀጥል የኒርሙዱን የጥንታዊታ ሶሪያ ቤተ መንግሥት፣ የሞሱሉን ቤተ መዘክር ሙስሊሞች ክርስቲያኖችና አይሁድ በቅዱስ ስፍራነት የሚያከብሩትን የነቢዩ ዮናስ መካነ መቃብር የሚገኝበትን ኔቢ ዮኒስን ተከታዮቹ ሲያወድሙ አይሲል በቪዲዮ አሳይቷል ብሏል። በውጭ ጉዳይ ሚኒስቴር የዓለም አቀፍ ድርጅቶች ጉዳይ ረዳት ሚኒስትር ሼባ ክሮከር ባወጡት ጽሁፍ ሽብርተኞች ሕዝብን ለማስፈራራትና ለማዋረድ ሲሉ ምትክ የማይገኝላቸውን ታሪካዊ ሀብቶች ያወድማሉ፣ ይዘርፋሉ። የዘረፏቸው ታሪካዊ ቅርሳ ቅርሶችም ለሽብርተኛ ቡድኖች ከፍተኛ የገቢ ምንጭ ሆነዋል ያሉትን ጠቅሷል። የዩኔስኮ ማለት የተባበሩት መንግስታት የትምህርትና የባህል ድርጅት ዋና ዲሬክተር አይሪና ባኮቫ በበኩላቸው ይህ ተግባር አሳዛኝነቱ ከባህል አኳያ ብቻ አይደለም፣ የደህንነትም ጉዳይ ነው ብለው ሲያብራሩ ሽብርተኞች ታሪካዊ ቅርሶችን ማውደምን እንደ ጦርነትና ፕሮፓጋንዳ መሳሪያ አድርገውታል፣ ለእንቅስቃሴያቸው ማካሄጃ የገንዘብ ምንጭም አድርገው እየተጠቀሙበት ነው ብለዋል። የተባበሩት መንግስታት የጸጥታ ምክር ቤት በኢራቅና በሶሪያ እየደረሰ ያለውን የታሪካዊ ስፍራዎችና ቅርሳ ቅርሶች ውድመት በማውገዝ ያሳለፈውን ውሳኔ ዩናይትድ ስቴትስ አጥብቃ ትደግፋለች ብሏል። ርዕሰ አንቀጹ የጸጥታው ምክር ቤት ውሳኔ ከኢራቅ በህገወጥ መንገድ የወጡ ታሪካዊ ቅርሳ ቅርሶችን መሸጥ የሚከለክለውን እገዳ እንደገና ያጸና ነው። ከዚያም በላይ ከሶሪያም ታሪካዊ ቅርሳ ቅርሶች እንዳይወጡ ለመከልከል አባል ሀገሮች ሁሉ ተገቢውን እርምጃ እንዲወስዱ አዟል። በዚህ ዙሪያ በቅርቡ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር በድብቅ ከሀገር ወደ ሀገር የመሸጋገር አደጋ ላይ ያሉትን የኢራቅ ታሪካዊ ቅርሳቅርሶች ሕዝብ እንዲያውቃቸው ለማድረግ ዝርዝሩን የያዘው መዝገብ እንደገና እንዲሰራጭ አስፈላጊውን ወጪ ዩናይትድ ስቴትስ ሸፍናለች ብለዋል። ከዩኔስኮ ጋር በመተባበር በረዳት የውጭ ጉዳይ ሚኒስትር ኤቨን ራያን የተመራ የጠረጴዛ ዙሪያ ውይይት ማስተናገዷንም ርዕሰ አንቀጹ ጨምሮ አስረድቷል። ከዚህም በተጨማሪ የተባበሩት መንግስታት ድርጅት አባል ሀገሮች በሙሉ የሀገሮች ባህላዊ ሀብቶች በድብቅ እንዳይሸጡ የሚከለክለውን የዩኔስኮን ድንጋጌ ማስከበር እንዲጀምሩ ጥሪ እናቀርባለን። ብሏል ከ195 አባል ሀገሮች ውስጥ 128ቱ የፈረሙት ቢሆንም በየሀገራቸው ሕግ አውጥተው እየደገፉ ስራ ላይ ያዋሉት ሀገሮች ጥቂቶች ናቸው። ለምሳሌም ዩናይትድ ስቴትስ፣ ስዊዘርላንድና ዩናይትድ ኪንግደም ናቸው ሲል ጠቅሷል። ረዳት የውጭ ጉዳይ ሚኒስትር ክሮከር ዩናይትድ ስቴትስና ዩኔስኮ ለሰው ዘር ሁሉ ታላቅ ክብር ያላቸውን ቅርሳ ቅርስ ሀውልቶችና ስፍራዎች ለመጠበቅ የሚደረጉትን ጥረቶች እየመሩ ናቸው። ታሪካዊ ቅርሶችን መንከባከብ ሲቪል ማህበረሰቦችን መልሶ ለመገንባትና ለእርቀ ሰላም ወሳኝ መሆናቸውን ያምኑበታልና ሲሉ የተናገሩትን ጠቅሶ የዛሬው ርዕሰ አንቀጽ ጽሁፉን አጠቃልሏል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። ክቡራትና ክቡራን አድማጮች፣ አሁን የፕሮግራም ማሳሰቢያ አለን። በእውነቱ የዚህ የምርጫ ውጤት የሚጠቁመው ነገር ምንድን ነው? ህብረተሰቡ ዛሬ ያለውን ሰላም፣ ያለው የልማት እንቅስቃሴ በዚህ መልኩ እንዲቀጥል የሰጠው ማንዴት ነው ብዬ ነው ማየውኔ። አስቀድሞ እንደተተነበየውና እንደታወቀው የአገሪቱን መንግስት የሚቆጣጠረው ኃይል ሙሉ በሙሉ ተቀናቃኝ እንዳይኖር የውድድር መንፈስ ራሽኑ እንዳይኖር እስከዛሬ እየገፋበት ያለው የአጠቃላይ ቁጥጥር ፖለቲካ ለማስፈን ያደረገው ጥረት ውጤት ይመስለኛል። ቀደም ሲል የሰማቸኋቸው አቶ ንጉሴ ቢራቱ የሜሪላንድ ክፍለ ግዛት ነዋሪና በግል ስራ የሚተዳደሩ ናቸው። ከእርሳቸው ጓድ ደግሞ የቀረቡት እና የሰማቸኋቸው አቶ ፈቃደ ሸዋቀና በዩናይትድ ስቴትስ የጤና ምርምር ተቋም የምርምር ሰራተኛና እርሳቸውም የሜሪላንድ ነዋሪ ናቸው። የፕሮግራም ማሳሰቢያ ማለታችን አሁን በሁለተኛው አጋማሽ የሚቀርብ ሰጥ አገባ ፕሮግራም ነበር። ጊዜያችን ስላጠረ በሚቀጥለው በሌላ ጊዜ እንደምናቀርብ ለማስታወስ ነው። ክቡራትና ክቡራን አድማጮች ዝግጅታችን ከመጠቃለሉ በፊት አንዳንድ አጠር አጠር ያሉ ዜናዎችን እናሰማችሁ። የሶማሊያው የሽብር ቡድን አልሻባብ ዛሬ ማለዳ ላይ ደቡብ ሶማሊያ ውስጥ የሚገኝ የአፍሪካ ኅብረትን ሰላም አስከባሪ ጦር አሚሶም መደብ አጥቅተው ሰባ ወታደሮችን ገድለዋል። የጦር ሰፈሩንም ተቆጣጥረዋል። አንድ የአልሸባብ ቃል አቀባይ የተገደሉት ሰዎች ሀምሳ ናቸው ቢልም የሶማሊያ ባለስልጣናት ለቪኦኤ በሰጡት ቃል ግን ከሰባ በላይ ሰው መገደሉን አመልክተዋል። ሌሎችም ሀያ የቡሩንዲ ወታደሮችና አርባ ሶማሊያውያን ሲቪሎች የት እንዳሉ እንደማይታወቅ ባለስልጣናቱ የጠቆሙ ሲሆን ምናልባት ሳይጠለፉ እንዳልቀሩ ጭምጭምታ እየ ሰማ ነው። በመደቡ ላይ የሚገኙት በአብዛኛው የብሩንዲ ወታደሮች ናቸው። በመላ ዩናይትድ ስቴትስ የተመሳሳይ ጾታ ፍቅረኞች ጋብቻ የመፈጸም መብት አላቸው ሲል ጠቅላይ ፍርድ ቤቱ ዛሬ ወሰነ። ይህ ውሳኔ አንዳንድ ስቴቶች የራሳቸውን ድንጋጌ እያወጡ የመከልከላቸውን እድል ይነፍጋቸዋል ተብሏል። እስካሁን ባለው ጊዜ 36 ስቴቶችና ዋና ከተማይቱ ዋሽንግተን ዲሲ የተመሳሳይ ጾታ ጋብቻን ይደግፋሉ። የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት በኢትዮጵያ አቆጣጠር በየቀኑ ከምሽቱ 3 እስካሁን አራት ሰዓት በ19 በ22ና በ25 ሜትር ባንድ ከሚያሰማው ፕሮግራም የዛሬ ዝግጅቱን እዚህ ላይ አበቃ። ነገ ቅዳሜ በመደበኛ ፕሮግራም እንገናኛለን። እኔ አዲሱ አበበና እኔም ሶሎሞን አባተ ደናደሩ። ትግርኛው ክፍል ይቀጥላል። አሁን ጤና go away